ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ላይኛው ደግሞ ሴሎች በአጠቃላይ የተወሰነ እድሜ እንዲኖሩ ሆነው ነው የተፈጠሩት እና ያንን የሚኖሩትን እድሜ ያህል ሳይኖሩ ቀድሞ የመሞቻቸውን ጊዜ እንዲያፋጥኑ ሊያደርጋቸው የሚችሉ ሁኔታዎች ይፈጠራሉ። የዘረመል ጥናትና ምርምር ባለሙያው ዶክተር ዘውዱ ተረፈ ወርቅ ናቸው። የተለመደውን የልደት ቀናችንን ተከትሎ የሚቆጠረውን ሳይሆን ህብረ ህዋሶቻችንና ሴሎቻችን የሚሉት ተሰልተው በሚደረስበት እድሜ ምንነትና ፋይዳ ዙሪያ በትኮረ ቃለ ምልልስ ከሰጡት አስተያየት የተወሰደ ነው። ለምሽቱ ከያዝናቸው ቅንብሮች አንዱ ነው። የዩናይት ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረ የዩራን ዘር ኢትዮጵያ የሀያ ዘጠነኛው ኛው ዓመታዊ ስነስርዓት ተሸላሚዎችም ብቅ ብለዋል። ስሜ ጽያን ግዛቸው ኬልቆ ነው። ከኦክዴል ሃይስኩል ግራጁዌት አድርጊያለሁ። የሃይስኩል ጂፒኤ ለጁኒየር ኢየርስ ኮሌጅ አፕላይ ሳደርግ የተጠቀምኩት በ4.87 ነበር እና በጣም ሀይ ፐርሰንት። ከሱ ውጭ ግን በጣም ብዙ ክለብ ውስጥ እሳተፋለሁ ሰላም እኔ ሳ መለሻቶ ባላለው ሲኤምአይቲ ሳውት ፓብሊክ ቻርተር ትምህርት ቤት ሄድ ነበር ለሃይ ስኩል እና ፕሪንስ ጆርጅስ ኮሚኒቲ ኮሌጅ ሄድ ነበር እና እዛ አሶሽየት ዲግሪ ኢንፎርሜሽን ቴክኖሎጂ ያገኘው በእንግሊዘኛው አጽህሮት ሲድ የተባለው የሽልማት ድርጅት ዘንድሮ ካከበራቸው ስድስት ወጣቶች ለዛሬ ካነጋገር ናቸው የሁለቱን ድምፅ ነው የሰማችሁት አብረውን ያመሻሉ የንጉሴ አክሊሉም የአዲስ አበባ ወቅት ተሰናድቷል። ሰዓቱን ጠብቆ ይቀርባል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሰኔ አምስት 2014 ዓ ም አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎችን የማሰማችሁ ሲሆን ግርማ ነኝ። በዩናይትድ ስቴትስ ጠበቅ ያለ የመሳሪያ ሕግ ተግባራዊ እንዲደረግ የሚጠይቁ በሺዎች የሚቆጠሩ ሰዎች ትላንት አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። ባለፈው ወር በቴክሳስ አንደኛ ደረጃ ትምህርት ቤት ውስጥ የተፈጸመውን የጅምላ ጭፍጨፋ ተከትሎ ሕግ አውጪዎች ጠበቅ ያለ ሕግ እንዲያወጡ ለመጠየቅ በአስር ሺዎች የሚቆጠሩ ተቃዋሚዎች ትላንት ቅዳሜ ዋሽንግተን ውስጥ ሰልፍ የወጡ ሲሆን ሰልፉም በመቶዎች የሚቆጠሩ ሰልፎች የሚል ስያሜ ተሰጥቶታል። ከዋሽንግተን ዲሲ በተጨማሪም በሌሎች ከተሞች ተመሳሳይ ሰልፎች ተካሂደዋል። እንደ አውሮፓውያን የቀን አቆጣጠር በ2018 ፍሎሪዳ በሚገኘው ፓርክላንድ ትምህርት ቤት ውስጥ ከደረሰው ጭፍጨፋ የተረፉ ተማሪዎች ባቋቋሙት ገን ሴፍቲ ግሩፕ በተሰኘው ማርች ፎር አወር ላይቭስ የተባለ ስብስብ የተዘጋጀው ሰልፍ ላይ ዋሽንግተን ዲሲ ውስጥ ብቻ ቁጥሩ አርባ ሺህ የሚገመት ሰልፈኛ እንደ ተካፈለበት ተገምቷል። ከተለያዩ አካባቢዎች ተሰብስበው ሰልፉ ላይ የተገኙ ተቃዋሚዎችም የመሳሪያ ሕግ ተግባራዊ እንዲደረግ ግፊት በማያደርጉ ወይም በሚያፈገፍጉ የምክር ቤት አባላት ላይ ዜጎች በድምጻቸው እርምጃ መውሰድ እንዳለባቸው አሳስበዋል። በቅርቡ ቤጂንግ በርካታ የዊገር ማህበረሰብ ተወላጆችን በማሰር የሚደርስባትን ክስ ለማጣራት ወደ ሺንግቻንግ ቻንግ ተጉዘው የነበሩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ቤጂንግን ሳያወግዙ ቀርተዋል በሚል ከፍተኛ ወቀሳ እየቀረበባቸው ነው። የተባበሩት መንግስታት ድርጅት ሀምሳኛው የሰብአዊ መብቶች ጉባኤ ከመጀመሩ አስቀድሞ ከ230 በላይ የሚሆኑ የመብት ተሟጋች ድርጅቶች ኮሚሽነር ባሸሌት ስራቸውን እንዲለቁ በጋራ ባወጡት መግለጫ ጠይቀዋል። ባሸሌት ቤጂንግ በዊገሮች ቲቤታውያንና በሌሎች አነስተኛ ቁጥር ያላቸው ጎሳዎች ላይ የፈጸመችውን ጭቆና እንዲሸፋፈን አድርገዋል በሚል ተወንጅለዋል። ባሸሌት በጉብኝታቸው የመብት ጥሰቶቹን ከማጋለጥ ይልቅ ቤጂንግ በፕሮፓጋንዳ ድል እንድታደርግ ረድተዋል ተብለዋል። መንግስት ለፈጸመው የሰብአዊ መብቶች ረገጣ ተጠያቂ ለማድረግ ያጋጠማቸውን ብርቅዬ ድልም አባክነዋል በሚል ከፍተኛ ቅሬታ ቀርቦባቸዋል። ባቸሌት ወደ ሺንግ ጃንግ መጓዛቸውን ተከትሎ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስም ቤጂንግ በምታደርሳቸው የሰብአዊ መብቶች ጥሰቶች ላይ ማተኮሯን እንደምትቀጥል መግለጻቸው ይታወሳል። ባሸሌት ለተሰነዘረባቸው ለዚህ ትችት እስካሁን የሰጡት ምላሽ የለም። ይሁን እንጂ ባሸሌት ባለፈው ወር በቻይና ያደረጉትን ጉብኝት ተከትሎ በመደምደሚያው ላይ በሰጡት አስተያየት ጉዟቸው ከፍተኛ ባለስልጣናትን ከማነጋገር እና በሰብአዊ መብቶች አያያዝ ዙሪያ ለመወያየት እና በቀጣይ ለሚደረጉ ንግግሮች መንገዱን የመክፈት አጋጣሚ ተደርጎ የተካሄደ እንደሆነ ገልጸው ነበር። ቻይና ሽብርተኝነትን ለመዋጋት በሚል ሰበብ ሺንግጃንግ ውስጥ የተወሰደውን እርምጃ ለቻይና መንግስት በትክክለኛ መንገድ መናገራቸውን በመግለጽ ራሳቸውን ከትችት ለመከላከል ሞክረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ስዊድን እና ፊንላንድ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን የመቀላቀል ጥያቄን ተከትሎ ቱርክ ከሽብርተኝነት ጋር አያይዛ እያቀረበች ያለችው ስጋት አዘል ጥያቄ ሕጋዊነት ያለው ስጋት መሆኑን የኔቶ ዋና ጸሐፊ ጄን ስቶልተንበርግ ዛሬ እሁድ ለጋዜጠኞች ገለጹ። የሁለቱ ሀገሮች ወደ ኔቶ የመቀላቀል ጥያቄን ተከትሎ ፊንላንድ እና ስዊድን የኩርድ ታጣቂዎችን ይደግፋሉ ስትል ክስ ያቀረበችው ቱርክ ፖሊሲያቸውን እስካልቀየሩ ድረስ ወደ ኔቶ መቀላቀላቸውን እንደማትደግፍ አቋሟን አሳውቃለች። ከፊንላንድ ፕሬዝዳንት ሳውሊ ኒስቶ ጋር በጋራ መግለጫ የሰጡት የኔቶ ዋና ጸሐፊ ጄን ስቶልተንበርግ አንድም የኔቶ አባል ከቱርክ የበለጠ የአሸባሪዎች ጥቃት የደረሰበት ሀገር እንደሌለ ገልጸው በመልክዓ ምድራዊ አቀማመጥም እንደ ኢራቅና ሶሪያ ካሉ ሀገሮች ጋር ጎረቤት መሆኗን አስታውሰዋል። አያይዘውም እንደ ሽብርተኝነትና የጦር መሳሪያ መላክን የመሳሰሉ ጉዳዮች ሕጋዊ ስጋቶች በመሆናቸው ምላሽ ሊያገኙ እንደሚገባ አጽንኦት ሰጥተዋል። ስጋቶቹም መቀረፍ እንደሚገባቸው ተናግረዋል። ስዊድንና ፊንላንድ ኔቶን ለመቀላቀል ጥያቄያቸውን ያቀረቡት በጉንቦት ወር ሲሆን፣ ቱርክ በበኩሏ አሸባሪዎቹን ይደግፋሉ በሚል ተቃውሟዋን ቀጥላለች። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅታችን ጋር Eu tô adorando. ጊዜን አስጥልኝ እንደምናመሻችው ክብራትና ክብራን አድማጮቻችን እሁድ ሰኔ 5 2014 ዓም የራዲዮ መጽሔት ጀመረ። አድማጮቹ አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሰጣለሁ ፍቅሬ ሆይ ያውቃለሁ፣ የልብህን አጥር ፍቅር እንደናደው የሚያስፈራው ግርማህ የእኔ ደካማ ድምፅ እንዳርበደበደው። ፍቅሬ ሆይ ያውቃለሁ፣ የሚያብከነክነኝ እንዳብከነከነ አንድ ቀን ያመመኝ ሰርክ እንዳጋደመ። ፍቅሬ ሆይ አውቃለሁ፣ እንቅልፍ የነሳኝ ሕልም አንተን የቋጠረ የጠለፈህ ገመድ እኔን እንዳሰረ። የሳምንቷ ምርጥ ባደረግናት አውቃለሁ በተሰኘችው በገጣሚ ፍቅርተ ጸጋይ ግጥም የምሽቱ ቅንብራችንን ጀምረናል። ፍቅርተ የውብ ግጥሞች ስብስብ እንዳላትም ልብ ብያለሁ። ከመጪው የራዲዮ መጽሔት ዝግጅቶች በአንዱ ከሌሎች ሥራዎቿ ጋር እንተዋወቃታለን። ለአሁኑ ግን ፍቅርተን ለግሩም ግጥሟ አመሰግናለሁ። We can't wait. We I'm the i for i the i for ፍን የምድሪቱን ነዋሪ ሰው የሆነም በሙሉ የሚመለከት ርዕሰ ጉዳይ ነው። ቀደም ብለን በራዲዮ መጽሔት ማስታወሻ አስተዋውቀናችሁ ነበር። አዎን፣ የዕድሜ ጉዳይ የማይመለከተው ማና አለ? ሊያውም ከተወለድንባት ዕለት አንስቶ ባለው የዚች ምድር ቆይታችን ቀን ተቆጥሮ የሚደረስበትን የዕድሜ ስሌት ቸል ብለን ውስጣዊ የሰውነት ክፍሎቻችን ሲጠየቁ እንዴት የሚለውን ለጊዜው እናቆይና ህብረ ህዋሳቶቻችን ወይም ሴሎቻችን ሲፈተሹ የሚናገሩትን የሚመለከት ነው ና ጥረቱን በርካታ ነገሮች ይወስኑታል። በተፈጥሮ ከምናገኘው ስነ ባህሪ ከሚወሰነው በተጨማሪ የምግብ አመጋገባችን፣ የአካል ብቃት እንቅስቃሴ የማድረግ ልማድ መኖርና አለመኖር፣ አማካይ የክብደትና የቁመት መጠን ስሌት የመሳሰሉትና እንዲሁም እንደ ሲጋራ ማጤስና የአልኮል መጠጥ ማዘውተርና ያለ ማዘውተር፣ በአጠቃላይ የአኗኗር ዘይቤያችን የሚያመጣቸው ለውጦች ከወሳኞቹ ምክንያቶች ውስጥ ናቸው። ለዚህም ይመስላል ቀን ተቆጥሮ ከሚደረስበት ዕድሜ ይልቅ ምናልባትም የዚህኛውን ማወቁ ከማብቂያው ጋር የሚዛመድ ጠበቅ ያለ ግንኙነት አለው መባሉ። በቃላችን መሠረት ባለሙያ ጋብዘናል። ዶክተር ዘውዱ ተረፈ ወርቅ የዘረመል ጥናትና ምርምር ባለሙያ ናቸው። በጉዳዩ ዙሪያ የምናደራወግ፣ ታዲያ የእናንተንም በያላችሁበት የሚደረግ ጨዋታ ሳያበረታታ አይቀርም። ለሁሉም ወደ ዝግጅቱ ዶክተር ዘውዱ ተረፈ ወርቅ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። አሩና ለየት ያለ ፕሮግራም ነው መልሶ ያገናኘን የዛሬው ውይይታችን እድሜ የሚለው ጥያቄ በቂ የሚሆነው መታወቂያና በኦፊሴል ለሚደረጉ ሰነዶች ላይ ብቻ ይመስላል። ዘንድሮ በአዘቦት ለሚቀርብ ጥያቄ መልሱ ሌላ ጥያቄ እንድንጨምር ሳያስገድድ አይቀርም። የትኛው እድሜ የሚል ጥያቄ ይከተላል። ደግነቱ ሁለተኛውን አናውቀውም። ምናልባት በልባብ ብቻ ይሆናል ብዙዎቻችን የምናውቀው። ስለዚህ ከመወሳሰቡ በፊት እያንዳንዳችን እንደ ሳይንሱ አለም ንታኔ ሁለተኛ ዕድሜ ያለን የሚል ነው። በቀደመ ፕሮግራማችን ለራዲዮ መጽሔት ተከታታዮቻችን አስተዋውቀን ባለሙያ እንጋብዛለን ብለን በቀጠሮ የተለየሁት ከልደት ቀናችን ዶክተር ዘውዱ ከተወለድንበት እለት አንስቶ የሚቆጠረው ይሄ ሁላችን የምናውቀው የእድሜ አቆጣጠር በአንድ ወገን ሴሎቻችን ምን ያህል አረጁ ወይም አላረጁ የሚለውን የሚመልሰው ደግሞ በስነ ሕይወት ስሌት የሚለካው እድሜ ባዮሎጂካል እድሜ አለ። ምንድን ነው ይህ ባዮሎጂካል እድሜ ምንድን ነው? ልዩነትስ በዚህ ምንደርዳል? እሺ፣ ፍጥረታችን ህዋስን የተመረኮዘ ነው። በህዋስ ህዋስ የተዋቀርን ፍጡር ነን። ከአንድ ህዋስ የሚፈጠር ፍጡር አለ። ከብዙ ህዋሳት የሚፈጠር ፍጡር አለ። እኛ ከብዙ ህዋሳት ከሚፈጠሩት ፍጡሮች አንደኞች ይሆናል። እና ስንወለድ ወይም ደግሞ ገና ስንፈጠር ከአንድ ህዋስ እንጀምርና ወደ ብዙ ህዋስ እንሄዳለን። እና እነዚህ ህዋሳት አላ ላይ ልክ አሁን አንተ እንዳልከው የስነ ህይወት ህብር ይፈጥሩና ያ የስነ ህይወት ህብር ደግሞ ሰብአዊ የሆነ ህይወት ያጎናጽፈናል ማለት ነው። ይሄ የስነ ህይወት ህብር ሊኖር የሚችለው እያንዳንዱ ህዋስ እርስ በራሱ መተካካት ሲችል፣ እርስ በራሱ መገናኘት ሲችል፣ እርስ በራሱ ያንን ግንኙነት ተመልክቶ የተዋጠረ የህይወት ጉዞ ወይም የህይወት ዑደት ማካሄድ በሚችልበት ጊዜ ነው። እና እነዚህ ነገሮች የሚሄዱት የአንዳንዱ ህዋስ ውስጥ በሚካሄዱ የተለያዩ የኬሚካል ሪያክሽን ስንበላቸው ወይም ደግሞ የተለያዩ ሞለኪሎች እርስ በርሳቸው በሚጋጩበት፣ በሚገናኙበት፣ በሚበራተኑበት ጊዜ የሚፈጠሩ ዑደቶች ናቸው። ይህንን ነገር የሚያመጡት እና ህይወት ይሄ እስከሆነ ድረስ ይሄ ደግሞ ህይወት በአንድ የተወሰነ ሞመንት ወይም በአንዱ የተወሰነ ቅጽበት የሚቆም ሳይሆን በተከታታይ ዳይናሚክ በሆነ መልኩ የሚሄድ ሂደት ነው እና ይሄ ሂደት ራሱን የቻለ ህግ አለው። ያ ህግ ከተዋቀረበት ኬሚካሎች እነዛን ኬሚካሎች ከሚያዘው ዘረመል እና ደግሞ ያ ህዋስ ከሚኖርበት አከባባዊ ሁኔታ ጋራ ተደባልቆ የህይወቱን ዳይናሚክ የሆነውን ጉዞ ፍጥነቱን ወይ መቀነስ ወይም ደግሞ ማፋጠን ወይም ደግሞ ማቆም። ማለት ማቆም እንግዲህ ያው ህይወት ሲያቆም ማለት ነው ትም ነገሮች ሊፈጥር ይችላል ማለት ነው እና እነዚህ እንግዲህ አሁን በሞለኪል ደረጃ የሚፈጠሩ ለውጦች ዘረመል ትዕዛዝ እየታገዘ የሚሄድበት ፕሮሰስ እሱ የባዮሎጂካል ኤጂንግ የምንለውን ደግሞ ደግሞ ስነ ህይወታዊ እርጅናን ይወስናል ማለት ነው። ማልካም ፊት ፊት በጣም ሩቅ ተደርጎ የሚታየው ምናልባትም ጠቀሜታው ከላቦራቶር እና ከሳይንሳዊ ምርምር ስራዎች ከሚሰሩት ላለፈ ያልነበረ ዛሬ በቀጥታ በሰዎች ህይወት ላይ ትርጉም ወደሚኖረው ደረጃ የተቃረበ ይመስላል። የእርሶ ሳይንስ ጥናት ዘርፍ ዘረመል ጥናትን የሚመለከተው ባለፉት ሀያ ዓመታት ያሳየው ግስጋሴ ይልቁንም ደግሞ በሕክምናው ዘርፍ ብዙ ተስፋዎችን ፈንጥቀዋልና ና እስኪ ይህንንም ረዥም እድሜ በጤና ከመኖር እድል ጋር አዛምደን ወደምናያውቁም ነገር በወስዶ አንዳንዴ በተለምዶ ከምናያቸው ጋር ለማዛመድ ፈጥኖ አረጀ ምን ነው ገረጀፈ የሚባለው አገላለጽ አለ። በሌላ በኩል ደግሞ እድሜውን አይመስልም በጣም ወጣት ነው የሚመስለው ተብሎ የሚገለጽ ሰው አለ። ቅድም ከገለጹት ስነ ሕይወታዊ ስሌት አንጻር ሴሎች ያለ ጊዜያቸው ሊያረጁ መቻላቸውን ካስረዱበት ከጤና አያያዝ ጋር ያዛምዱት እና ምን አይነት ነገሮች ናቸው ይህን ሁኔታ የሚከስቱት የሚያጋጥሙን የከባቢ ለውጦች ባሻገር በመጀመሪያ ደረጃ ሰውነት ወይም ደግሞ እያንዳንዱ ህዋስ ውስጥ የሚከሰቱ የተለያዩ ለውጦች ናቸው ይህን ነገር የሚያመጡት እነዚህ የተለያዩ ናቸው። አንደኛው ህዋሳቶቹ ውስጥ የህዋሳቶቹን ስራ የሚቆጣጠረው ዴኒ እያንዳንዱ ክሮሞዞም ላይ ቴሎሜር የሚባል ነገር አለው። ቴሎሜር ኖርማሊ፣ እድሜ እየጨመረ በሄደ ቁጥር ቴሎሜር የሚባለው የክሮሞዞም ቅንጣት እያጠረ እያጠረ እያጠረ እያጠረ ይሄዳል እና መጨረሻ ላይ ክሮሞዞሙ አጥሮ አጥሮ በዚህ ደረጃ ለምንደርስበት ጊዜ በስነ ስርአት ስራውን መስራት እንዳይችል ይሆናል። ያ ወደ የመጨረሻ እርጅና አካባቢ ወይም እስከ ሞቱን ድረስ ሊያደርስ ይችላል። ሌላኛው ደግሞ በዚሁ ክሮሞዞም ላይ ወይም ዲኤንኤ ላይ ኤፒጄኔቲክ ለውጦች የሚባሉ አሉ። እነዚህ ዲኤንኤውን ዴኮሬት የሚያደርጉት ነገሮች ናቸው፣ አሰራሩን የሚቀይሩት እነዚህ ዴኮሬሽንስ ቤዚካሊ ምንድን ነው የሚያደርጉት የትኛው የባህሪ ገላጭ ቅንጣት መስራት አለበት ወይም አለ መስራት አለበት የሚለውን ነገር ነው የሚወስኑት። በዚህ ሰዓት ይስራ፣ በዚህ ሰዓት አይስራ፣ በዚህ ሰዓት ዝም ይበል፣ በዚህ ሰዓት ይንቀሳቀስ የሚለውን ነገር የሚወስነው ሜካኒዝም ይቀየራል። ያ ሌላው ነው። ሌላኛው ደግሞ ህዋሳት መተካካት አለባቸው። የሚተካቸው መሰረታዊ ህዋስ የሚባል ነገር አለ። ያ መሰረታዊ ህዋስ ማንኛውንም ህዋስ ሊሆን ይችላል። ማለት የጉበት ህዋስ፣ የኩላሊት ህዋስ፣ የቆዳ ህዋስ ወይም ሌሎችም የሰውነት አካል ህዋስ ህዋሶችም መሆን የሚችል ስቴም ሴል ወይም መሰረታዊ ህዋስ የሚባል አለ። የመሰረታዊ ህዋስ እጥረት ያጋጥማል። መሰረታዊ ህዋስ ይደክማል። ያ ሊመጣ ይችላል። ሌላኛው ደግሞ ሴሎች በአጠቃላይ የተወሰነ እድሜ እንዲኖሩ ሆነው ነው የተፈጠሩት እና ያንን የሚኖሩትን እድሜ ያህም ሳይኖሩ ቀድመው የመሞቻቸውን ጊዜ እንዲያፋጥኑ ሊያደርጋቸው የሚችሉ ሁኔታዎች ይፈጠራሉ። ሌላው የህዋሳቶቹ ኃይል ምንጭ የሆነው የህዋሱ ጥቂት አካል ስራ መስራት በሚያቆምበት ጊዜ ነው። ወይም ደግሞ ህዋሳቶች ውስጥ ያሉት የተለያዩ ፕሮቲን መልክ ሞለኪውሎች ስራቸው መስራት ሲያቆሙ ነው። ወይም ደግሞ ህዋሳቶች እርስ በርስ መነጋገር በርስ ማውራት በማይችሉበት ጊዜ። አሁን እነዚህ የዘረዘርኳቸውን ነገሮች አንዳንዶቹ ሰዎች ላይ በጣም ዝግ ባለ የሚሄዱበት ሁኔታ ይፈጠራል። አንዳንዶቹ ላይ ደግሞ ፈጥነው እንዲሄዱ የሚያደርጋቸው ተባባይም የሚሆን የዘረመል ላይ የደረሰ ለውጥ እነዚህ ነገሮች ይወስኗቸዋል። በዚህ የተነሳ አንዳንድ ሰዎች ቶሎ ሊያረጁ ይችላሉ፣ ሌሎች ደግሞ ቀስ እያሉ ያረጃሉ። እንግዲህ ይሄ በተለያየ ፍጥነት የማርጀት ሁኔታ፣ በተለያየ ፍጥነት የህዋሳት ስራዎችን የመተካት ሁኔታ እንግዲህ ከእርጅና ጋር ይገናኛል ማለት ነው። መልካም ይሄ ምናልባትም ወደ ቀጣዩ ትልቁ ጥያቄ በቀጥታ ያዘልቀናል ዶክተር ዘውዱ የእርጅናን ጊዜ ማዘግየት ወይንም ደግሞ ጤናማ እድሜን ረጅም ማድረግ እንደ ትልቅ ሳይንስ ብቻውን እየተጠና ያለ ያን ሁኔታ ሊቀይሩ የሚያስችሉ የእርሶን ሙያ የሚመለከተው ጂኖምን ኤፒጀነቲክስን እና ከዛ ውጭ ደግሞ በህክምናው በሳይንሱ ዓለም በመድኃኒቶች ጭምር የሚሰሩ ዛሬ ብዙ ተስፋ የሰጡ ምናልባት በሚቀጥሉት አስርታት ውስጥ ተጨባጭ ለውጥ እየመጣበት ያለውን ሁኔታ እንደው ጨረፍ አድርገን ብንመለከት የስነ ህይወታዊ እድሜ ግስጋሴን ዝግ ለማድረግ ወይንም ጨርሶ ወደ መቀልበስ ሁሉ የሚሄድ አቅጣጫ ቢያንስ በሳይንስ ደረጃ እያነጋገረ ነው እና ይህ ቶሎ የማርጀት በፍጥነት ሴሎች የሚሄዱበትን ግስጋሴ ማዘግየት የሚለው ጽንሰ ሀሳብ ራሱ ባዕድ ነውና ምንድን ነው የሚሆነው? ቅድም በሰውነታችን ውስጥ በሴሎቹ ላይ በዘረመሎቹ ላይ የሚመጡትን ለውጦች ማዘጌት ጋር አዛምደው ካነሱት ጋር እንደው አንድ ሁለት ሀሳብ ቢፈነጥቁ እግረ መንገዶንም ዘይቤስ እዚህ ውስጥ ምን ሚና አለው? ለምሳሌ ያህል የአመጋገብ ስርዓት መዛባት፣ የአካላዊ እንቅስቃሴ አለመኖር፣ እንደ ሲጋራ መሰል ሱሶች ጤናን የሚያውኩ ለረጅም ጊዜ ማድረግ ፈጥኖ ያስረጃል የሚለው እሳቤ ጋር የሚዛመድ ነገር ካለ የአኗኗር ዘይቤም እዚህ ውስጥ የሚያሳድረው ተጽዕኖ ካለ? አዎ እንግዲህ ያው ከከኋላ ልነሳና ከአኗኗር ዘዴ አንደኛው እንግዲህ የአኗኗር ዘዴ ወይም ደግሞ ይሄ አካባቢው የሚፈጥረው ተጽዕኖ ማለት ነው። አካባቢው የሚፈጥረው ተጽዕኖ ምግብ አንደኛው ነው። ለተለያዩ ጨረሮች መጋለጥ ሌላኛው ነው። ለተለያየ የሙቀት መጠን መጋለጥ የተለያየ ሌላኛው ነው። ኤክሰርሳይዝ መድረግ ወይም አለማድረግ ሌላኛው ነው። የተበከሉ ነገሮችን መውሰድ ከአየር ጀምሮ ማለት ነው፣ በመንጠጣ ውሃው ውስጥ ሊሆን ይችላል፣ ምንበላውን ምግብ ውስጥ ሊሆን ይችላል። ነዛ የሚያመጡት ችግር አለ። እንደገና ደግሞ ከዛም አልፎ በስነ ልቦና ላይ የሚደርሱ አደጋዎች፣ ለምሳሌ በስትረስ ምክንያት ማለት ነው፣ በጭንቀት ድባቴ፣ እነዚህ የሚያመጡት በአጠቃላይ የኢንቫይሮመንት ፋክተር አለ። ከዚህ ውጪ ደግሞ ቅድም የተናገርኳቸው ይሄ የኤፒጂኖሙ ማለት ጂኖሙ የሚቀየርባቸው ግን መሰረታዊ የሆነው የዲኤንኤ ውቅር አይቀየርም። እሱ ስለማይቀየር ይሄ ልክ መሰረታዊ አይነት የሆነ ባህሪ መወራረስ ጋራ አናገናኘውም። ይሄኛው ተለያዩ ምክንያቶች ዴሜ ላይ የሚመጡት ዴኮሬሽኖች ቅድም እንዳልኩት እነሱ የነሱ የእነሱ መቀየር የዴሜውን ስራ ይፋጠን አይፋጠን የሚሉትን ነገሮች በመወሰኑ ደረጃ ወይም ደግሞ ይሄ ሬጉሌተሪ የሆነውን ስራ በአፌክት በማድረጉ የተነሳ ሊመጡ የሚችሉ ነገሮች ናቸው። ከዚህ አልፎ ከዚህ አልፎ ደግሞ ሴል ሴሉን እንደገና መልሶ ራሱን እንዲያጎለብት እንደገና መልሶ ስራውን መስራት እንዲችል ሊያደርጉ የሚችሉ ነገሮች ምንድን ናቸው? ብዙም በመጀመሪያ ደረጃ የምግብ አወሳሰድ የምግብ አጠቃ ዋናው ነው። የምግብ አወሳሰድና የምግብ አጠቃቀም ጤናማ ይሆናለ ጤናማ ያልሆናለ። እና ጤናማ የሆነ የምግብ አጠቃቀምና አወሳሰድ ይህንን የእርጅና ፕሮሰስን እንዲዘገይ ያደርገዋል። ግን ጤናማ ያልሆነ ደግሞ አመጋገብ የእርጅና ፕሮሰስን እንዲያሳጥን ያደርገዋል። እነዚህ ጤናማ የሆኑ አመጋገቦች ወይም እንደዚህ አይነቶቹ ነገሮች ለምሳሌ ዳያቤትስን መውሰድ እንችላለን። የኢንሱሊን ባላንስ አለመኖር የሚያመጣው የስኳር በሽታ ነው። እሱ ራሱ አሁን ትልቁ ገድሜ መጨመር መፋጠን ጋር የሚያያዝ አይነት ሁኔታ ነው እና እነዚህ የተለያዩ በኤንቫይሮመንትና በጂኖም መካከል የእነሱ እርስ በርስ ግንኙነት የሚፈጥረው ነገር ነው። ይሄንን የሚያመጣው የመጨረሻ የሚሆን አንድ ጥያቄ ባስከተል ዶክተር ዘውዱ ከኖናር ዘይቤ የሚካተት የምስራቁ ዓለም የኑሮ ፍልስፍና ጋር መሰረት ያለው ልማዱም አሁን በዓለም አቀፍ ደረጃ እየተስፋፋ የመጣ ነገር ግን መሰረቱን ቀደም ብዬ እንዳልኩት እንድ ቲቤት የመሳሰሉትን የምስራቅ እስያ ሀገሮች የተለመደ ጥንታዊ ልማድ ሜዲቴሽን የሚባለውን የጥሞና ጊዜ መውሰድ በጤና ላይ ከፍተኛ ለውጥ እንደሚያመጣ፣ በስነ ልቦና ላይ ለውጥ እንደሚያመጣ፣ ህይወትን በተሻለ መንገድ ለመምራት እንደሚረዳ ለማስተዋል ለፈጠራ እንደሚረዳ አሁን በሳይንሱ ዓለም በሰፊው ጥናት እየተደረገበት ነው። ሴሎች ከሞቱ በኋላ እንደማይተኩ ተደርጎ የሚታሰቡት በተለይ ለትውስታ የሚረዱትን ማለምለም እንደሚችል፣ እነሱን እንደገና ህይወት እንዲዘሩ የሚያደርግበት ተጽዕኖ በስፋት ጥናት እየወጣ ነው እና አንዳንዴ የትውስታ አቅማችንን ያህል ጥሩ ማስታወስ የመቻላችን ያህል ማንነታችንም በዛው መንገድ ይገለጻልና ወይም ጤናማ ህይወት የመምራት አቅማችን እዚህ ላይ ምን ይላሉ? ወልቅድም ስትረስ የሚለውን ቃል ጨምሬ ነበር። ጭንቀት ውስጥ ያለ ሰውነት ወይም በጭንቀት ውስጥ ያለ ህዋስ የተለያዩ አደጋዎች ይጋለጣል። ከአደጋዎቹ አንዱ ለምሳሌ በዛን ሰዓት ላይ ከሰውነት የሚመነጩ ሆርሞኖች አሉ። እነዚህ እነዚህ ሆርሞኖች መመንጨት የተለያዩ ህዋሳትን ስራ ማዛባትን ያመጣል። የሚፈለግበት ሰዓት ያልመነጨ ሆርሞን ወይም በሚፈለግበት መጠን ያልመነጨ ሆርሞን ሁልጊዜም የህዋሳት ስራ ያዛባል እና የህዋት ስራ መዛባት ደግሞ ይኸው እንግዲህ ፈጥኖ ከማርጀት ጋራ ወይም ደግሞ ፈጥኖ ወደ ሞት ወደ መሄድ። ጋር ይ ፕሮግራም ሴል ዴዝ የሚባል ነገር አለ። ያው እያንዳንዱ ሴል ፕሮግራምድ ሆነዋል። የሚሞትበት ጊዜ የተወሰነ ነው። ያን የተወሰነውን ሰዓት ወይ ያራዝሟል ወይም ደግሞ ያፋጥመዋል። እንደዚህ አይነቱ ነገር እንግዲህ ከዳር እያያዛል እና ቅድም አንተ እንዳልከው በሩቅ ምስራቅ አካባቢ የሚዘወተሩ የአኗኗር ሁኔታዎች ይሄንን ነገር እንዲቀንስ በተለይ ይሄ ጭንቀት ያለው ህይወት እንዳይኖር ግለሰቡን ወይም ሰውን ይረዳሉ እና በዛ ምክንያት ይሄንን ፈጥኖ የማርጀቱን ፕሮሰስ ያዘገዩታል ማለት ነው። ያ አንድ ነው። እንግዲህ አሁን ይሄን ሁሉ የሚካሄደው ሴት ውስጥ ነው። ሴል የራሱ ሜሞሪ አለው ሴሉለር ሜሞሪ ይባላል እና የሴሉለር ሜሞሪ ምንድን ነው እዚህ በኤፒጂኖም ላይ ቅድም ያልኩ የሚደረጉት ዴኮሬቲቭ የሆኑት ለውጦች እነሱ ለውጦች ተቀብሎ ለሚቀጥለው ህዋስ ምክንያቱም እያንዳንዱ ሴል ይባዛል ሪጀነሬት ያደርጋል ሪጀነሬት በሚያደርግ ጊዜ ለዛ ህዋስ ያንን ኢንፎርሜሽን አስተላልፎለት ነው የሚሄደው እና ያ ህዋስ ደግሞ ያን የተላለፈለትን ኢንፎርሜሽን ተቀብሎ ማለት ያንን ሴሉለር ሜሞሪ ተቀብሎ ተግባራዊ ያደርጋል እና ይሄኛው ህዋስ መጀመሪያ ያስቀመጠለትን የኤፒጂኖሚክ የሆነውን ሜሞሪ እሱን ይጠቀምበታል ማለት ነው። እና ጂኖሙ ሳይሆን የሚቀየረው ኤፒጂኖም የሚባለው ፓርት እና ኤፒጂኖሙ ደግሞ በሜሞሪ መልክ ይቀመጣል። ይሄ ኤፒጂኖሚክ ሜሞሪ ኤጂንግ ፕሮሰሱ ትልቅ አስተዋጽኦ ያደርጋል። መልካም፣ ኤፒጄኖሚክ ሪሞዴሊንግ ይባላል። ይሄ ፕሮሰስ ፕሮሰሱ ሂደቱ ኤፒጄኖሙ ሁሉ ጊዜ ሞዲፋይድ ይሆናል፣ ይቀየራል። ላዩ ላይ ተጨማሪ ነገሮች ይቀመጣሉ ወይም ደግሞ የነበሩ ነገሮች ይነሳሉ። ግን እነዛ በሕዋስ ትውስታ ሆነው ይቀመጣሉ። ይሄንን ትውስታ ደግሞ ለሚቀጥለው ሕዋስ ያስተላልፈዋል። መልካም ዶክተር ዘውዱ ተረፈ ወርቅ የዘረመል ጥናት ባለሙያና የአዲስ አበባው የዘረመል ምርመራ ከፍተኛ ላብራቶር ስራ አስኪያጅ ሁለተኛውን እድሜ ባዮሎጂክ ወይም ስነ ህይወታዊ እድሜ የሚባለውን አስመልክቶ ላደረግነው ነው ቆይታ ለጊዜው አመሰግናለሁ። መሰል የሚያወያዩ ርዕሶች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ትንታኔውን የሰጡን ዶክተር ዘውዱ ተረፈ ወርቅ የዘረመል ጥናትና ምርምር ባለሙያ፣ እንዲሁም በእንግሊዝኛው ምህጻረ ቃል ኤምአርሲ ኢቲ የተባለ አዲስ አበባ የሚገኝ የዘረመል ጥናት ከፍተኛ ላብራቶሪ መስራችና ዋና ስራ አስኪያጅ ናቸው። ዶክተር ዘውዱን ለጊዜያቸው አመሰግናለሁ። ዜር she's ribon is ቀደም ብለን በመግቢያው ወደ አስተዋወቅ ናችሁ እዚህ ዩናይት ስቴትስ የሚገኘው የኢትዮጵያውያን ሽልማት ድርጅት ማህበረ ግዩሯን ዘረ ኢትዮጵያ ለክብር እውቅና ወደ አበቃቸው የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት ያጠናቀቁና በተለያዩ ማህበራዊ የተሳትፏቸው ወደሚታወቁት የዘንድሮ ተሸላሚዎች ውሰዳችሁ። የኢትዮጵያ የሽልማት ድርጅት ሀያ ዘጠነኛ ዓመት ተሸላሚዎች ስድስት ወጣቶች ናቸው። እንደ ቀድሞ በአዋቂዎችና በወጣቶች ጎራ መደረጉ ቀርቶ ዘንድሮ በወጣቶች ጎራ ብቻ የተደረገ ስነስርዓት መሆኑን ቀደም ባለ ውይይት የህዝብ ግንኙነት ኃላፊው፣ አቶ ቢንያም ገብረወልድ አስረድተውናል። ዛሬ ታዲያ ከወጣቶቹ ሁለቱን ጋብዣ አለው ራሳቸውን ያስተዋውቁናል። ስሜ ጽያን ግዛቸው ኬልጎ ነው እና ፍሬድሪክ ኤሪያ ነው የምኖረው፣ ሜሪላንድ ውስጥ። ሰላም፣ እኔ ሳሙል እሸቱ እባላለሁ። አሁን አፐር ማዶ ሜሪላንድ እኖራለሁ እና ሲ ኤም አይ ቲ ሳውት ፓብሊክ ቻርተር ትምህርት ቤት እሄድ ነበር ለሃይ ስኩል እና ፕሪንስ ጆርጅስ ኮሚኒቲ ኮሌጅ እሄድ ነበር እና እዛ አሶሺዬት ዲግሪ ኢንፎርሜሽን ቴክኖሎጂ ያገኘው። አመሰግናለሁ። ለምን ዘንድሮ እንደተሸለማችሁ ምን የተለየ ነገር እንደሰራችሁ በዩናይትድ ስቴትስ ከሚኖሩ በዚህ ዓመት ከሚመረቁ ተማሪዎች ለምን እንደተመረጣችሁ የማህበረ ግዩራን ዘረ ኢትዮጵያ ኃላፊዎች በመጠኑ አስተዋወቀውናል በቀደመ ፕሮግራማችን። በዚህ ሰዓት ለሚከታተሉ አድማጮች የእናንተንም አራያ ሊከተሉ ለሚችሉ አዳጊ ወጣቶች በሚረዳ መልኩ የሰራቸኋቸውን ክንውኖች እናስተዋወቅ ሲሆን እንደ ሰረዳሁት ሰባት ስምንት ዓመታት በፊት ነው ከኢትዮጵያ ወዲህ ወደ ዩናይት ስቴትስ የመጣሽው። በአጭር ጊዜ ውስጥ እጅግ ከፍተኛ የሚባል ውጤት ካመጡ የሲድ ህዝብ ግንኙነት ባለፈው ፕሮግራም እንደነገሩን በብሔራዊ ደረጃ እጅግ ከፍተኛ የሚባለውን አንድ በመቶ የሚሆኑ ተማሪዎች የሚገኙበት ውስጥ ገብተሻል። እስኪ ንገሪን ስት መጪ የነበረውን ትምህርትሽን የተከታተልሽበት ሁኔታና ውጤትሽንም ያስመዘገብሽ ውጤት ወደ የትስ ሊወስድሽ ነው። አስሩኝ ነው ወደ አሜሪካ የመጣው ከኢትዮጵያ እና ቬርሞንት ትንሽ ኑር ያለው ሜሪላንድም ኑር ያለው እና እናትና አባቴ ኢትዮጵያን በጣም ኢንከሬጅ አደረጉኝ ነበር ለትምህርቴ። እዛም በጣም ደቢክ ዚ ነበርኩ ለትምህርቴ እዚ ኤሴቴ ላይ ፊፍቲን ትኒ አግኝቼ ነበር እና የሃይስኩል ጂፒ ኤ ለጁኒየር የር ኮሌጅ አፕላይ ሳደርግ የተጠቀምኩት ፎር ፖይንት ኤይት ሰቨን ነበር እና በጣም ሀይ ፐርሰንት፣ እጅግ ከፍተኛ ውጤት። ከሱ ውጭ ግን በጣም ብዙ ክለብ ውስጥ ኢንቮልቭ ትሳተፋለሁ። የነገርሽን የመጣሹ ገና የአስር አመት ልጅ እያለሽ ነው እና እጅግ ከፍተኛ ውጤት አምጥተሽ መመረቅ ብቻ ሳይሆን በተለያዩ ትምህርት ቤት ውስጥ ባሉ ክበቦች ውስጥም ትሳተፊ ነበረው። አስሩኝ ነው ወደ አሜሪካ የመጣሁት። እና ትልቅ ማርክ ነው ትምህርት ቤት ያገኘሁት። እና ትምህርት ቤት ውስጥ በጣም እሳተፋለሁ። የመልታይ ካልቸራል ክለብ ሄድ ነኝ። እና የሬድ ክሮስ ክለብ፣ ናሽናል ኦነር ሶሳይቲ፣ ናሽናል ማት፣ ናሽናል ሳይንስ ኦነር ሶሳይቲ ውስጥ ነበርኩኝ። ከሱ ውጭ ደግሞ ቤተክርስቲያኔ ትውልደ ተዋሕዶ የሚባል ከሌሎች ተማሪዎች ጋር ሰርተን ነበር። ልብስ ኢትዮጵያ ውስጥ ያሉትን ለማገዝ እንጥር ነበር። እርዳታ የሚሰጥ ልብስ አሰባስባችሁ ወደ ኢትዮጵያ እንዲላክ ትረዳላችሁ። ከሱ ውጪም ለትምህርት ቤት የሚያስፈልጉ ነገሮች አሰባስበን ወደ ኢትዮጵያም ልከናል። አንድ ዓመት ደግሞ ብር አሰባስበን ለኢትዮጵያ ትምህርት ቤት ልከን ዩኒፎርም እንዲገዙ አድርገን ነበር። መልካም ተሳትፎች እዚህ ባለሽበት አካባቢ ብቻ ሳይገደብ በሀገርሽ ያሉ ተማሪዎች የሚያስፈልጋቸው ቁሳቁስ ለመርዳትም በዛም ትሳተፊያለሽ። በእነኚህ ሁሉ ባሳየሽው ብቃት ነው ለዚህ እውቅናና ሽልማት የበቃሽው። ጽዮን፣ ሌሎች ጥያቄዎችም የማነሳልሻለሁ ቆየት ብዬ። አሁን ወደ ሳሙኤል ልሻገር። ሳሙኤል፣ እንደ ጽዮን ሁሉ አንተም በጣም ከፍተኛ ውጤት በማምጣት በማህበረሰብ ተሳትፎ የላቀ አስተዋጽኦ በማበርከት ቅድም ጀምር እንዳረክልን ደግሞ ሁለተኛ ደረጃ ተማሪ ሆነህ እያለህ የኮሌጅም ትምህርት እየተከታተልክ አጠናቀ በተመሳሳይ ጊዜ በአሶሺየት ዲግሪ ተመርቀሃል። እስኪ ንገረን ስለሰራኸው ስራ በትምህርት ቤት ውስጥም ስለነበረ። አዎ የሃይ ስኩል እና የኮሌጅ ግራጁዌት ነኝ እና ክልሊዚካዎች በጣም ይከብድ ነበር። በተለይ ከሀይ ስኩሌ ውስጥ ያለው ክለብ ናሽናል ኦነር ሶሳይቲ ይባላል እና እዛ ውስጥ ብዙ ነገር ሰርተናል። እኔ አሁን ፕሬዚደንት ነኝ። ከፈንሬዘሩ አራት ሺ ያገኝተናል። አራት ሺህ ዶላር አሰባሰብን ማለት ነው። አዎ ለሊምፎማ እና ለሉኪሚያ ፔሸንቶች አራት ሺህ ዶላር ሰጠ። እና ናሽናል ቴክኒካል ኦነር ሶሳይቲ ይባላል ሌላ ሶሳይቲ ልክ እንደ ናሽናል ኦነር ሶሳይቲ ነበረ ግን ይሄ ቴክኒካ ስለ ቴክኖሎጂ ነበር እና እዛ ውስጥ ቫይስ ፕሬዚደንት ነበር ኮይኑ እና ብዙ ነገር ማድረግ ፈልጌ ነበር። እኔ ኮሌጅ ሲሄድ ልክ እንደዛ ክለብ እፈጥራለው። ሌላ ከትምህርት ቤት ውጭ ለስድስት ሰባት ዓመት አገልግል ያለው እና ብዙ ነገር ተምር ያለ ስለ ሀገሬ፣ ስለ ቤተ ክርስቲያን ስርዓት ጥሩ ውጤት ለማገኘት እንዴት ያስፈልጋል። ብዙ ነገር ሰርቻ ብዙ አዋርድ አገኝቻለው። እና በጣም ሰላም ነገርና በእርግጥ ብዙ ነገሮችን ሰርተሃል። የማህበራዊ ተሳትፎና ትምህርትህን ጎን ለጎን ማስኬድ የቻልክ የሁለተኛ ደረጃ ተማሪ ሆነ በአንድ ጊዜ የኮሌጅ ትምህርት መከታተል ቻልክ። ይከብድ ነበር ብልሃል። የሁለተኛ ደረጃ ተማሪ ኮሌጅን እንዲከብድ ነው የሚጠበቅ። እነኚህም ሁሉ እያደረግክ ደግሞ በቤተ ክርስቲያን ታገለግላለህ። ዲያቆን ብቻ ሳይሆን የአንተ ብጤ ታዳጊ ወጣት ዲያቆኖችንም ትመራለህ። የመሪነት ኃላፊነትም አለ። እስኪ ደግሞ ስለ እሱ እኔ አንዳንዴ አለቃ ነ ለብዙ ጊዜ አለቃ ሄድለው ትመራረጣላችሁ በየተራ ነው የምትሆኑት? አዎ፣ ግሩም። እንዲህ አይነቱ ዝግጅት ከእናንተ በፊት ስለነበሩትም በየአመቱ ስለሚሸለሙ ወጣቶች የመስማት እድል እንደነበራችሁ ትገምታለሁ። ቀደም ብለን እንደገለጽ ነው የዘንድሮ በጣም ለየት ያለ ነው እና እስኪ በመጠኑ አንዳንድ ነገሮችን ለማነጻጸር እንሞክር። በኮቪድ ምክንያት ሁለት ዓመት ከተቋረጠ በኋላ ሲጀምር ዘንድሮ ሊተላለፍ ካለ በኋላ ነው የእናንተን የግድ ማድረግ አለብን ያሉት የአዋቂዎች ሽልማት አብሮ ይደረግ በነበረበት ጊዜ ስለነበረው ዘንድሮ ስለጎደለው ነገር ምን ተረዳችሁ? ከእናንተ በፊት ስለ ነበረው በሀሳብም ደረጃ የወሰዳችሁት ካለ ሲሆን፣ ከአንቺ ልጀምር። ለሲል በጣም ቴንክፎ ነኝ እና ስለ ድሮ አይ ቲንክ ታላቆች ሲኖሩ አሁን ኛ እንደምንሸለመውም ኢንስፒሬሽን ነው ከነሱ እንድንማር አሁን ወርሳታቸው ላይ ሄደህ ድሮ ጣዋተው ማየት በጣም ኢንስፓየሪንግ እና ለፊቸርም ለበኋላ ሞቲቬቲንግ ነው። መልካም በተለየ ሁኔታ ውስጥ ስለሆነ የተሸለማችሁት የወጣቶቹ ብቻ ነው ዘንድሮ የተደረገው። የሚቀጥለው አመት እንደ ቀድሞ ሁለቱንም እንደሚያደርጉ ተናግረዋል። ሳሙኤል ባንተስ በኩል ከዚህ በፊት ሲል ስለሚያደርጋቸው አሰራሮች መማር መረዳት ችለህ ነበር? ጽዮን እንዳለችው በዌብሳይታቸውም ላይ ይሁን ከሰዎች በመስማት አሰራሩ ምን ይመስል እንደነበረ፣ ታላላቆች ሲሸለሙ ጎን ለጎን ተቀምጣችሁ የሚታይበትን ቪዲዮም አይታችሁ ሊሆን ይችላል። ምን ተረዳ? አዎ፣ እኔ ለመጀመሪያ ጊዜ ሲድ ለማወቅ አንድ ሴት እያነበረ እና ፀሐይወት ኃይለማርያም ትባላለች እና አንድ ቀን ኖሚኒክ አደረገችኝ ለሲድ አወርድ እና ብዙ ነገር ነገረችን። ስለ ሲድ እና ዌብሳይት አለ ሌሎችን ከሲዱ ቦርድ መንበር አለ ጋሽ ቢኒያ እንደ ቲ አስራት ስለ ሲድ ብዙ ነገር ነገሩ። ለሽልማት ስትመጡ እናንተ እንዴት እንደተመረጣችሁ የሰራችሁትን ስራ የምታውቁትን ያህል አንዳችሁ ስለሌላችሁም ትማራላችሁ። አሁን እዚህ ጋር በምትነጋገርበት ጊዜ ሳሙኤል ጽዮን ምን እንደሰራች አብረዋት ከነበሩ ወጣቶች ጋር ምን አይነት ስራዎችን እንደሰራች በትምህርቶ ያመጣችሁን ውጤት እዛ መተክ ላይ የተነገረውን ጨምሮ ታውቅ ትረዳለ። ስለ ሌሎችም እንደዚሁ ስለ ረዲኤት ሌሎች እዚህ ውስጥ ያልተገኙ ዛሬ ያልጋበዝ ናቸው የእናንተ እኩዮችም የሰሩትን ታያላችሁ። እንደናንተ ምሳሌ ናቸውና፣ የማን ናቸው እንደው የተለየ ስሜት አሳድረባችሁ? የማን ናቸው በጣም አስገረማችሁ? እናንተ ራሳችሁ ትልልቅ ስራ የሰራችሁ ስለሆናችሁ፣ ለእናንተ እንደው የተለየ ስሜት የሰጣችሁ የገሌ ስራ ገርሞኛል፣ እንዲህ ማድረጉ የምትሉት አለ? አሁን መካከላችሁ ስለሌሉትም ሊሆን ይችላል። ጽዮን ካንቺን ጀምር። ለእኔ አንድ ሰው አደለም፣ ግን ይሄ አሶሲየት ፕሮግራም ያደረጉት የኮሌጅ ሂደው ከሃይ ስኩል ጋር ባላንስ ያደረጉት በጣም ኢንስፓየር ያደርጋል። ለምን በቃ ኮሌጅ ትልቅ ነገር ነው እና አንድ ላይ ከሃይ ስኩል እያደረጉ ኮሌጅ አፕሊኬሽን እያደረጉ እና ትምህርት ቤትም ስራ እየሰሩ አሁን ሳሙኤል ቸርችም እየሰራ ሁሉንም ነገር ባላንስ ማድረግ በጣም ዲፊካልት ነው እና ኢንስፓየሪንግ ነው ስለነሱ መስማት። በጣም ግሩም። ሳሙኤል አንተስ፣ የሲል ሽልማት ሁለት ሰው ነበረና የጠገ ነታኒያ እና ሬድየት ይባላሉ። እኔ ትምህርት ቤት ብዙ ክለቦች አልነበረም፣ ግን ነታኒያ እና ሬድየት በጣም ብዙ ስራ ሰሩ። ሬዝሜያቸው እና ባዮግራፊ ስሰማ ነታኒያ እና ሬድየት ብዙ ነገር ሰሩ። እና በጣም ጥሩ ኮሌጅ ገቡና አስባለሁ እና በጣም ጥሩ ሰው ናቸው። አሁን እንደናንተ ሽልማት የተሰጣቸውና እውቅና ያገኙት ኩዮቻችሁ ስለ እነሱ ብትሉ ነው ይሄን ጥያቄ የጠየቅኳችሁ። ገና ትምህርት ቤት ይጠብቃችኋል። አሁን ወደሚቀጥለው የትምህርት ምዕራፍ ነው የምትሄዱት። ግን የሲድ ልጆች ስለሆናችሁ ያገናኛችሁ መድረክ ስለነበረ፣ በተለይ ደግሞ በኢትዮጵያዊነታችሁ በየበኩላችሁ የምትሰሩት ነገር ስላለ አንድ ላይ እንኳን ባትሰሩ የመገናኘት ወደፊት የመተባበር አንዳንድ ነገሮችንም እድል ከተገኘ አብሮ የመስራት ነገር የሚቀጥል ነገር ይታሰባችኋል ሲሆን ወደ አንቺ ልምጣ። አዎ ከሲድ ኦነሬዎቹ ጋር በስፋት ፈልጋት በኋላ ማአገዝ ነው ፈልገውና እነሱ እነሱ የሰሩትን መስራት የፈልጉትን ሜጀራቸውን ኮሌጅ የሚሄዱትን ስሰማ እነሱ እና የእኛ ባሉ አላን ያደርጋል እና እነሱ ከመስራት ድሪሜ ነው። ግሩም ሳሙኤል። እሺ ሜርሲ ኦርጋናይዜሽን ለኢትዮጵያ እና ለኢትዮጵያ ዲያስፖራ ብዙ ነገር ሰሩ እና እኔ ከሲድ ኦነሪ አጠገብ በዛ መሳተፍ ፈልጋለ እና የሚቀጥለው አመት የሲድ ስላሳ አመት አኒቨርስሪ ይሆናል እና ትልቅ ዝግጅት አለ እና እዛ መሄድ እፈልጋለሁን ከሌሎች ሲድ ሆነሪ አጠገብ የዛ መሄድ እፈልጋለሁ እና ከዛ ውጪ ብዙ ነገር መስራት አለ ከኛ ሜጀር ወይም ከኮሚኒቲ ሰርቪስ አለ። እና አንድ ቀን ልክ እንደ ሲድ አንድ ኦርጋናይዜሽን መፈጠር እፈልጋለሁ፣ ሰዎችን ለኢትዮጵያናዊዎች እና ለሁሉም ሰው ማገዝ እና መርዳት እፈልጋለሁ። መልካም። ሳሙኤል የመጨረሻውን ጥያቄ ከአንተ ልጀምርና እንደገና ወደ ጽዮን እመልሳለሁ። አሁን ትምህርት ቤት ጨርሳችኋል ተመርቃችኋል የአንተ በአጋጣሚ ለየት ያለ ሁኔታ ነው የኮሌጅም ትምህርት ጨርሰሃል ግን አሁን ከዚህ በኋላ የሚቀጥለው ትምህርት የምትሄድበት ኮሌጅም የት ነው የሚቀጥለው ምዕራፍ ምንድን ነው የምታጠናው ሚድልቤሪ ኮሌጅ ይባላል ቨርሞንት ነው ያለው እና ባዮኬሚስትሪ ወይም ፖለቲካ ማጥናት እፈልጋለሁ ባዮኬሚስትሪ ካጠና ብዙ ነገር መስራት ትችላለህ ወይም ፖለቲካ ካጠና ብዙ ነገሮች መስራት ትችላለህ አምባሲደር መሆን ትችላል። መንግስቱ ውስጥ መስራት ትችላለን። እና እኔ ሰው ለመርዳት በጣም እፈልጋለሁ። እና ባዮኬሚስትሪ ከሆንኩ ወደ ሜዲካል ፊልድ እገባለሁ፣ ወይም ከፖለቲካ ከገባው ካንስልመን ወይ ሬፕሬዘንቲቭ መሆን እፈልጋለሁ። የህዝብ ወኪል ሆነ በኃላፊነት ለማገልገልም ትፈልጋለ? አዎ። ሁለት የተራራቁ የሚመስሉ ምርጫዎች ናቸው ያሉ። ሁልጊዜም እንደዚሁ ታስብ ነበረ ወይስ ሰው ለመርዳት ሁለቱም ይረዳኛል ብለ ስላሰብክ ነው? ሁለትንም ያሰብኩ ነበር። ተመሳሳይ ናቸው እኮ አሁን። ብዙ ሴኔተሮች፣ ብዙ ፖለቲካ የሚያቀኙ ሰዎች ስለ ኢንቫይረንመንት፣ ስለ ሜዲካል ፊልድ ያስባሉ፣ ስለ ሄልት ኬር፣ ስለ ሜዲካል ፊልድ ይተባበራሉ እና አንዳንዴ አንድ ናቸው። ሁለትንም በጣም አሳይን ነገር፣ በጣም ጥሩ ነገር ለመጥናት ጥሩ ሀሳብ ነው የሚመስለው። የባዮ ኬሚስትሪ እውቀት ይዘው ባይገቡም ሲኖር ስለምታውቀው ነገር ስለሆነ ሰዎችን ማስተባበሩ የሚረዳ ነገር ለመፍጠር የምትሞክረው ጥሩ ነገር ነው ያሰብከው። ጽዮን ባንችስ በኩል የት ትምህርት ቤት ነው የምትሄጂው? ምንድን ነው የምታጠኘው? የሚቀጥለው ነው ፕሪንስተን ዩኒቨርሲቲ ነው የሄደው እና ማጠናው መለኪውላር ባያሎጂ ነው። እና ሜዲካል ስኩል ነው፣ ግን እሱ ካልሆነ ደግሞ ኮምፒውተር ሳይንስ ነው። ትልቅ ተስፋና ኃላፊነትን አንድ ላይ ይዛችሁ ነው የምትሄዱት። ሲሆን እንደተረዳሁት ዛሬ የምረቃቀንሽ ነው። እንኳን ደስ ያለሽ ኮንግራቹሌሽንስ። ትልቅ በዓል ይጠብቅሻል። ከቤተሰብ ዝግጅት በፊት ነው ብዙ በምትሯራጭበት ሰዓት ከሳሙኤል ጋር ያገኘኋችሁ። መልካም የህይወት ዘመን እመኛለሁ። ሌላ ጊዜ የደረሳችሁበትን ያላችሁበትን የምንከታተልበት አጋጣሚ እንደሚኖረንም ተስፋ አደርጋለሁ። አመሰግናለሁ። መልካም እድል። አመሰግናለሁ እና ስለ ጠራኝ በጣም አመሰግናለሁ። ነፍሳችንን ካገባደድን በኋላ ሳሙኤል እዚህ ተወልዶ እንዳደገ፣ ጽዮን ደግሞ በሕፃንነቷ መታ እንዳደገች አማርኛቸው እግሩም ግሩም ነው። ይሁንና መናገር ይፈልጉት የነበረው ነገር ግን በእንግሊዝኛ ቀሏቸው ሊናገሩት የሚችሉት ሐሳብ ካለ እድል ሰጥኋቸው። በሕይወታችን ልዩ ቦታ አላቸው ያሏቸውን ነበረ ማመስገን የመረጡበት ኢ ዋን እ ቴንክ My parents, Atharahari and Gudakiot Without them, I would not be where I am today. They've inspired me, they've pushed me to work hard, and I just, I can't even put into words how much they've influenced my life. And also just want to thank the Ethiopian community. That's my goal on the future. I would be where I am without the Ethiopian community. Thank you. Uh, I would like to thank my parents as well for everything, for teaching me about my culture and where I came from. I would also like to thank Christian. I've done a lot in my high school career. And I just wanted to do even more in my college career and after my college career. And I feel like Seed has given me a lot to think about, a lot of ways that I can help Ethiopia and diaspora to help people in general. So I'm grateful for Seed as well. ወላጆቼን አመሰግናለሁ ስትል የጀመረችው ሲሆን ጽዮን፣ ያለ እናንተ እገዛ አሁን ከደረስኩበት ባልደረስኩ ነበር። እንድበረታ እንድጠነክር፣ እንድንቃቃ አድርጋችሁኛል፣ አመሰግናለሁ ብላለች። የኢትዮጵያውያን ማኅበረሰብ አባላት ወገኖቼንም ከደረስኩበት እንድደርስ ላደረጋችሁልኝ ምስጋናዬ ይድረስ ነው ያለችው አማርኛ ማዳገት ሳይሆን ጭራሽ አማርኛ የሚቀናው የሚመስለው ሳሙኤል በበኩሉ በአማርኛ ከገለጻቸው በተጨማሪ በሰነዘራቸው ጥቂት ቃላት እንዲህ ብለዋል። የሁለተኛ ደረጃ ተማሪ ሆኜ ብዙ አገልግያለሁ። አሁን ደግሞ ወደ ኮሌጅ ገባና ብዙ መስራትና ማኅበረሰቤንም ማገልገል እፈልጋለሁ ያለው ሳሙኤል ከኮሌጅ በኋላም እንደ ፈቃዴ ማገልገል እንድችል ይበልጥ እንድሰራም የማስበው ነገር ሰጥቶኛል፣ ሲል ሽልማቱን የሰጠውን ድርጅት ሲድን አመስግኗል። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ለምሽቱ ፍትሐ ንግሥትን የሰዎችን ምርጫና ፍላጎት ምናልባትም በቅርበት ሊገናኝ የሚችል ከማይመስለን የወንዶች ጸጉር አቆራረጥ ዘይቤ ጋር የሚያገናኝበትን ወግ ነው የያዘው። ጠጉርህን፣ ግልስልስ፣ ቁጥርጥር፣ ግምድ አታድርገው፣ ብጥር አድርገህ አትንቀሰው፣ ሁለት ዙር ሦስት ዙር አትሰራው። ሰው በተፈጥሮ ያገኘውን መልክ አይለውጥ ይላል። ኢትዮጵያ ከዛሬ ዘጠና አንድ ዓመት በፊት እንደ ዘመናዊ ሕገ መንግሥት ተቀብላ ትተዳደርበት የነበረው ፍትሐ ነገሥት የተሰኘው ሕገ መንግሥቷ በየትኛውም ሀገር ያለ ሕገ መንግሥት ኢትዮጵያን ጨምሮ ሰው ሁሉ በሕግ ፊት እኩል ነው ይላል። ፍትሐ ነገሥት ግን ከዚህም አለፍ ብሎ ቀደም ብለን እንዳልነው ስለ ዜጎች የጸጉር አያያዝ በሰፊው ይደነግጋል። በኢትዮጵያ እስከ ዛሬ ድረስ በተለይ በግል ትምህርት ቤቶች ጸጉርን ከመጠን ባለፈ ማሳደግ አይፈቀድም፣ ቁጥጥር አለ። ወታደራዊ ክፍሎች፣ መምህራን፣ ሠራተኞች በተለይ የባንክ ሠራተኞች ጠጉር አያያዛቸው ላይ ጥንቃቄ እንዲያደርጉ ይመከራል። ድሮ ድሮ ነገሥታቱን ጨምሮ ከወረዳ እስከ ጠቅላይ ግዛት የነበሩ አገረ ገዢዎች የየራሳቸው የፍትሐ ነገሥት መምህር ነበሯቸው። በሕግ የበላይነት ያምናሉ። ልጓም የሌለው ፈረስ ይጥላል ከደን ደስ እያሉ ያስተምራሉ። ይህ ካልሆነ ሀገር የዳንዴ ወንበዴ መፈንጫ ትሆናለች እያሉ ይመክራሉ። በፍትሐ ነገሥት ላይ ጥናትና ምርምር አድርገው ለከፍተኛ ማዕረግ የበቁ ፕሮፌሰር አውቃለሁ። ጨዋታን ጨዋታ ያነሰዋልና አጼ ቴዎድሮስም የሕግ አማካሪያቸው የነበሩት አራት ዐይናውና የፍትሐ ነገሥት መምህሩ ሊቁን መምህር አካል ወልድን ይማሯል፣ እንደ አካልዬ ይዋጓል፣ እንደ ገብርዬ ብለው ከጦር አበጋዛቸው ከፊታውራሪ ገብርዬ ጋር በከፍተኛ ክብር ገልጸዋቸዋል። ባለፈው ሳምንት ከአቶ ሰሎሞን እንደምሴ ጋር አድርገነው ከነበረ ከነበረው ውይይት ጸጉር አስተካካዩ ማለቴ ነው። አንዱን እናዳምጥ። እኔ ሙያዬ ቢሆንም ያው ማለት እንጀራዬ ነው፣ ገቢ የማገኝበት ከዚህ ምንጭ ቢሆንም ብዙም እኔ አሁን ስለ ሽበቱና ቀለም በሚባለው ነገር ብዙም ተስማሚ አድለሁም። እኔ እስካሁን ቀለም በመቀባቱ ብዙም ደጋፊ አድለሁም። አንዳንድ የተፈጥሮን መላመድ እንጂ መቀየር የሚባለው ነገር ላይ ብዙም ደጋፊ አድለሁም። እኔ መላመድ የሚባለው ነገር ላይ እስማማለሁ። ምክንያቱም አንዳንዴ መላጣን

አዮ ጋ ሽበት ግን ብዙ ያው ነጮችም ሲሰጡን አሁን ይሄ ቀለሙን ብዙ ጊዜ የታወቀ ነው። ብላክ ሆርሞን የማድከም ነገር አለው። ያው አንዴ ከተቀባ ንሰው ጥቁር ቀለም ሁሌ ጥገኛ ሆኖ የሚቀር የታወቀ ነው። ምክንያቱም ከለሩ የሆነ ሰዓት ያቃጠሉ አይነት ከደር ነው የሚያመጣው። ያ ደግሞ ሰውየው ምን አርጎታል? የቀለም ተጠቃሚ አርጎታል፣ ጥገኝ አርጎታል። ከዛ በኋላ መውጫ የለውም እና ብዙ ሆኑ ባይፈራው መልካም ነው አይለኛል። ምክንያቱም በሚጠቅመ ሰ ፈጣሪ ሰጥቶናል። ከዛ በኋላ ደግሞ ያው ያለው ነገር የሱ ፍቃድ ነው። መቀበል ነው ማመን ያለብን። ነው ባይነ ሙያ ቢሆንም ማለት ነው። ከዛ ግን እንጂ። አመሰግናለሁ አቶ ሰለሞን። በዚህ ጉዳይ ላይ አስተያየት መስጠት የምትፈልጉ ካላችሁ ለማስተናገድ ዝግጁ ነኝ። ንጉሴን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም፣ ስልክ ቁጥራችን 2022059942 በውስጥ መስመር 14 ነው። ጻፉ ደውሎልን አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን Oh, Shal, you were Shal. I I

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ፣ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደረው